radio Hagarinya report ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት እሑድ ነሐሴ አስራ ዘጠኝ ቀን ሁለት ሺህ አስራ አንድ ዓመተ ምሕረት ለሶስት ቀናት የስራ ጉብኝት ለማድረግ ደቡብ ኮሪያ መግባታቸውን መንግስታዊ የዜና አገልግሎት አስታወቀ። ጠቅላይ ሚኒስትሩ ትናንት ሲሆን እንደደረሱ በዚያ ከሚገኙ ኢትዮጵያውያን ጋር ውይይት ማድረጋቸውንም ይኸው መንግስታዊ የዜና አገልግሎት ጨምሮ አስታውቋል። የኢትዮጵያና ደቡብ ኮሪያ ግንኙነት የተጠናከረው በተለይ በአስራ ዘጠኝ መቶ ሀምሳዎቹ መጀመሪያ አካባቢ የኢትዮጵያ ክብር ዘበኛ ቃኘው ሻለቃ ጦር በደቡብ ኮሪያ ላይ የተቃጣውን ወረራ ለመቋቋም ከተካፈለበት ጊዜ አንስቶ መሆኑ ይታወቃል። በዚያ ጦርነት ላይ የተካፈሉ የክብር ዘበኛ አባላት እዚህ አዲስ አበባ ውስጥ ማህበር አቁመው ልጆቻቸው ወደ ኮሪያ ተልከው ስልጠናም ሆነ ስራ እንዲያገኙ እንደሚደረግ ይታወቃል። የዶክተር አብይ ጉብኝትም ይህንኑ ግንኙነት ወደ ተሻለ ደረጃ ሊያሸጋግረው ይችላል ተብሎ ተገምቷል። ኢትዮጵያ እንደ አይኤፍኤም እና የዓለም ባንክ ከመሳሰሉ ዓለም አቀፍ የገንዘብ ተቋማት ከወሰደቻቸው ብድሮች በተጨማሪ ከሀምሳ ሀገራት ብድር መውሰዷን መንግስታዊ የዜና አገልግሎት የገንዘብ ሚኒስቴርን በመጥቀስ ቅዳሜ ነሀሴ አስራ ስምንት ቀን ሁለት ሺህ አስራ አንድ አመተ ምህረት በይፋ አስታወቀ። እንደ መንግስታዊ የዜና አገልግሎት ዘገባ መንግስት ከእነዚህ የዓለም የገንዘብ ተቋማት እና ከሀምሳ ሀገራት ስምንት መቶ ሰላሳ ነጥብ ስድስት ቢሊዮን ብር ዕዳ አለበት። ከዚሁ ጋር ተያይዞ መንግስት በ ሁለት ሺ አስራ አንድ አመተ ምህረት ሀያ ሁለት ቢሊዮን ብር በማውጣት እዳውን የከፈለ መሆኑን ጠቅሶ በመጪው ሁለት ሺ አስራ ሁለት አመተ ምህረት የበጀት አመትም ሁለት ነጥብ ሀያ አምስት ቢሊዮን ብር እዳውን ለመክፈል ማቀዱን ገልጸዋል። የዜና አውታሩ የገንዘብ ሚኒስቴርን ከፍተኛ ኃላፊ ጠቅሶ በዘገበው መሰረት መንግስት ከተቆለለበት ስምንት መቶ ሰላሳ ቢሊዮን ብር ዕዳ ውስጥ ሰማንያ በመቶዎቹ በረጅም ጊዜ የሚከፈሉ ብድሮች መሆናቸውን ጠቅሷል። ይህ ስምንት መቶ ሰላሳ ቢሊዮን ብር ዕዳ ከዚህ በፊት ሀያ ዘጠኝ ቢሊዮን ዶላር ብድር ውስጥ ሀገሪቱ ተዘፍቃለች እየተባለ የሚነገረው መሆኑን ይኸው መንግስታዊ ዜና አገልግሎት ጠቅሷል። በብር ስምንት መቶ ሰላሳ ቢሊዮን ብር ተብሎ ሲጠቀስም ህብረተሰቡን ብቻ ሳይሆን ጋዜጠኞችንም ጭምር እንዳስደነገጠ የዜና አውታሩ ገልጿል። ባሳለፍነው ሳምንት የተለቀቀው ይህ ዜና የብዙዎች ትኩረትን የሳበ መሆኑን የተለያዩ ዜና ምንጮች በትናንት ውድ ነሐሴ አስራ ዘጠኝ ቀን ሁለት ሺህ አስራ አንድ ዓመተ ምህረት ዘገባቸው አስፍረውታል። በሁለት ሺ አስራ አንድ ዓመተ ምህረት ታቅዶ በተሳካ ሁኔታ የተካሄደው የችግኝ ተከላ መርሃ ግብር አርብ ነሐሴ አስራ ሰባት ቀን ሁለት ሺ አስራ አንድ ዓመተ ምህረት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በአራት ኪሎ የጠቅላይ ሚኒስትር ቢሮ እና በአፄ ምኒልክ ታላቁ ቤተ መንግስት ውስጥ በተደረገ የችግኝ ተከላ የማሳረጊያ ፕሮግራም ተከናውኗል። በዚህ ወቅት የብሔራዊ ችግኝ ተከላ ማዕከላዊ ኮሚቴ አባላት የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር ጌታው መኩሪያ የውሃ መስኖና ኤሌክትሪክ ሚኒስትር ዶክተር ስለሺ በቀለና የግብርና ሚኒስትሩ አቶ ዑመር ሁሴን ተገኝተዋል። በእለቱም በሀገር አቀፍ ደረጃ ታቅዶ የነበረው የአራት ቢሊዮን ችግኝ ተከላ ሙሉ ለሙሉ የተሳካ መሆኑን ተገልጿዋል። ሐምሌ ሀያ ሁለት ቀን ሁለት ሺህ አስራ አንድ ዓመተ ምህረት በአንድ ቀን ሁለት መቶ ሚሊዮን ችግኞች ለመትከል ታቅዶ ሶስት ነጥብ ሰባት ሚሊዮን መተከሉና እስከዚያን ቀን ድረስም በአጠቃላይ ሶስት ነጥብ ሰባት ቢሊዮን ችግኞች በመላ ሀገሪቱ የተተከሉ መሆናቸውም ተነግሯል። ከዚህ በኋላ ባሉት ሶስት ሳምንታት ውስጥ ተከላው ቀጥሎ በአንድ ላይ አራት ቢሊዮን ችግኞች መተከላቸውም ተነግሯል። በሀገር አቀፍ ደረጃ ስለ ተተከሉ ችግኞች የሚገኙት መረጃዎች ሙሉ ለሙሉ ሲሰባሰቡ ቀጣይ መግለጫ እንደሚሰጥና በሁለት ሺህ አስራ ሁለት ዓመተ ምህረት ሊኖር ስለሚችለው የችግኝ ተከላክል ወደፊት ዝርዝር መግለጫ እንደሚሰጡበት የብሔራዊ ኮሚቴ አባላት አስታውቀዋል። ጠቅላይ አቃቤ ሕግ ከኢትዮጵያ ንግድ ባንክ፣ ከዳሸን ባንክ እና ከኦሮሚያ ኢንተርናሽናል ባንክ እንዲሁም ከሌሎች ባንኮች በጥቅሉ ሶስት መቶ ሚሊዮን ብር በቼክ መሰረቁን አስታወቀ። የዚህ ድርጊት ዋና አቀናባሪ የሆነው ከሀገር ጠፍቶ መውጣቱን ጠቅላይ አቃቤ ሕግ አስታውቋል። ይህም በኢንተርፖል ይፈለጋል ተብሎ ተነግሯል። የዚህ ዝርፊያ ተባባሪ የሆኑ ሰዎች ፍርድ ቤት መቅረባቸውንም ጠቅላይ አቃቤ ሕግ ጨምሮ ገልጸዋል። ዝርፊያው የተከናወነው ባንክ ውስጥ በተቀመጡ የባንክ ሰራተኞች እና ቴሌ ውስጥ ባሉ ግብረ አበሮች መሆኑን አቃቤ ህግ አስታውቆ የባንክ ሰራተኞች ብዙ ገንዘብ ያስቀመጡትን በመጠቆም፣ ቴሌ ያሉ ግብረ አበሮች ደግሞ ከባንክ ያለውን ገንዘብ ባለቼኮቹ እንዲወስዱ ወደ አስቀማጮቹ ወይም ወደ ባለንብረቶቹ ስልክ ሲደወል ስልኩን ወደ ቴሌ ተባባሪዎቻቸው በማዘዋወር ቼኩ ህጋዊ እንደሆነና ገንዘቡ እንዲለቀቅ የፈቀዱ በማስመሰል እንደሚፈጸም አካባቢ ህጉ ማብራሪያ ሰጥቶበታል። እንደ አካባቢ ህግ መግለጫ በባንክ ገንዘብ ያስቀመጡ ድርጅቶች ከሂሳባቸው ያልተፈቀደ ገንዘብ መውጣቱን በተደጋጋሚ በማመልከታቸው ይህንኑ በማጣራት የተደራጁ ሀይሎች የማጭበርበር ድርጊት እየፈጸሙ መሆናቸውን አካባቢ ህግ ማረጋገጡን አስታውቋል። በዚሁ መሰረት ሶስት የቴሌ ሰራተኞችና ሁለት የባንክ ሰራተኞች በተባባሪነት ፍርድ ቤት መቅረባቸውን በአቃቢ ህጉ ጠቅሷል። የህዝብ ተወካዮች ምክር ቤት አባላት ከእረፍት ተጠርተው ከትናንት በስቲያ ቅዳሜ ነሐሴ አስራ ስምንት ቀን ሁለት ሺህ አስራ አንድ ዓመተ ምህረት ባደረጉት ሦስተኛ አስቸኳይ ስብሰባ ተሻሽሎ የወጣውን የምርጫ ህጉን በአብላጫ ድምፅ ማጽደቁን መንግስታዊ የዜና አገልግሎት አስታወቀ። ህጉ ከተረቀቀ በኋላ በሁሉም የተቃዋሚ ፓርቲዎች ሙሉ ለሙሉ ተቀባይነት ባያገኝም አብዛኛዎቹ በመግባቢያ ሰነዱ ላይ ፊርማቸውን ማኖራቸው ተጠቅሷል። ሆኖም የተሻሻለው ደንብ ወደ ፓርላማ ከተላከ በኋላ ተቃዋሚ ፓርቲዎች ጥምረት በመመስረት ከተሻሻለው ደንብ ውስጥ በተለይ በብሔራዊ ደረጃ ለመመዝገብ አስር ሺ ፊርማዎች ለክልል ደግሞ አራት ሺህ የድጋፍ ፊርማዎችን ማሰባሰብ ያስፈልጋል በሚለው እና በሌሎች አንቀጾች ዙሪያ ያላቸውን ቅሬታ በድጋሚ ለምርጫ ቦርድ አሰምተዋል። ጉዳዩ ለፓርላማ ከቀረበው በኋላ ቅሬታቸውን ያቀረቡባቸውን አንቀጾች የህዝብ ተወካዮች የህዝብ ቋሚ ኮሚቴ ከምርጫ ቦርድ ጋር በመሆን በጋራ ያወያያቸው ሲሆን ከስምምነት ሊደርሱ ባለመቻላቸው የተቃዋሚ ፓርቲዎች ይህ ደንብ እንዳይጠርቅ አቤቱታ አሰምተው እንደነበረ የሚታወስ ነው። ሆኖም ምክር ቤቱ ባለፈው ቅዳሜ ተሰብስቦ ህጉን በአብላጫ ድምፅ አጽድቆታል። በዚሁ መሰረት በቅርቡ በብሔራዊ ደረጃ ለመወዳደር የሚመዘገቡ የገዥውን ፓርቲ ጨምሮ ተቃዋሚ ፓርቲ አባላት አስር ሺህ ፊርማ በማቅረብ የራሳቸውን የውስጥ መተዳደሪያ ደምና ህጉ የሚያዛቸውን ሁሉ በማሟላት ምዝገባ እንዲያከናውኑ ጥሪ እንደሚደረግ የብሔራዊ ምርጫ ቦርድ ቀደም ሲል አስታውቋል። የምርጫ ቦርድም ሆነ ጠቅላይ ሚኒስት ዶክተር አብይ አህመድ ሰብሰብ ብላችሁ በአንድነት ለመወዳደር የጋራ መተዳደሪያ ደንብ በመቅረጽ ብትመዘገቡ ይሻላል በማለት እንደገለጹት ከዚህ በኋላ የሚጠበቀው የምዝገባ ስነ ስርዓት ማከናወን ብቻ መሆኑን ከተለያዩ ምንጮች የሚደርሱት መረጃዎች ያመለክታሉ። እስካሁን የምርጫ ቦርድ የመመዝገቢያ መዝገቢያ የጊዜ ሰለዳ አላወጣም። ያም ቢሆን የተቃዋሚ ፓርቲዎች በዚህ ጉዳይ ዙሪያ መንግስት እንዲያነጋግረን እንፈልጋለን በማለት አቤቱታ ለጠቅላይ ሚኒስትር ጽህፈት ቤት ማቅረባቸውን አስታውቀዋል። መንግስት በዚህ ዙሪያ የሰጠው መግለጫ የለም። ለኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ከፈታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር